የጋራ አቋም ያላቸው ተፎካካሪ የፖለቲካ ድርጅቶች በሌሉባት ሀገር የሽግግር መንግስት ይመስረት ማለት አገሪቱን ለከፋ ብጥብጥ የሚዳርግ ነው ሲሉ በአማራ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ገለጡ። የአማራ ዲሞክራሲያዊ ንቅናቄ አብን፣ እንዲሁም የአማራ ዲሞክራሲያዊ ኃይል ንቅናቄ አህዲን ናቸው በወቅታዊ የሀገሪቱ ጉዳዮች ላይ ያላቸውን አቋም ለአሜሪካ ድምፅ የገለጡት። የኮሮና ቫይረስ ወረርሽኝ ተወግዶ ምርጫ እስከሚካሄድም ድረስ በስልጣን ላይ ያለው መንግስት ባለበት መቆየት እንዳለበት ነው በአቋማቸው የጠቆሙት። አገሪቱ በአሁኑ ሰዓት የሚያስፈልጋት የሽግግር መንግስት ሳይሆን የሽግግር ጊዜ ነው ብለዋል። ፓርቲዎቹ ይፋ ያደረጉትን አቋም መነሻ ያደረገችው ዘጋቢያችን አስቴር ምስጋናው አመራሮቹን አነጋግራ ተከታዩን አጠናቅራለች። የፊታችን ነሐሴ በኢትዮጵያ ሊካሄድ የነበረው ሀገራዊ ምርጫ ከኮቪድ-19 ጋር በተያያዘ መራዘሙን ተከትሎ የሀገሪቱ ምርጫ ቦርድ ሀገራዊ ምርጫውን በተቀመጠው የጊዜ ገደብ ማካሄድ እንደማይችል ካሳወቀ በኋላ ገዢው ፓርቲ አራት አማራጮችን አቅርቦ ከተፎካካሪ ፓርቲዎች ጋር መወያየቱም ይታወሳል። በአንጻሩ ደግሞ ምርጫው ከተራዘመ የሽግግር መንግስት መመስረት አለበት የሚሉ ኃይሎች ብቅ ብለዋል። የአማራ ብሔራዊ ንቅናቄ አብን ሰሞኑን ባወጣው መግለጫ አዲስ የግ ግር መንግስት መፍጠር በሀገራችን ወቅታዊ የፖለቲካና የኃይል አሰላለፍ አውድ ሊሳካ አይችልም ብሏል። ባለፉት ሁለት ዓመታት የታየው መንግስት መሩ የለውጥ ሂደት የከሸፈና የማያሰራ እንደነበር ፓርቲው ጠቅሷል። ይህም ሆኖ ምርጫው እስኪካሄድ ድረስ በስልጣን ያለው መንግስት መቆየትና የሽግግር ሂደቱን መምራት እንዳለበት አስታውቋል። የአማራ ዲሞክራሲያዊ ንቅናቄ አብን ምክትል ሊቀመንበር አቶ የሱፍ ኢብራሂም ለአሜሪካ ድምጽ በስልክ እንደገለጹት አሁን ሀገሪቱ ባለችበት ነባራዊ ሁኔታ እና የፖለቲካ ፓርቲዎች አቋም የሽግግር መንግስት ማቋቋም የሚለው ሀሳብ የሚሰራ አይደለም። ይልቁንም የሚያስፈልገው የሽግግር ሂደት መሆኑን በመጥቀስም ያም መመራት ያለበት አሁን ባለው መንግስት እንደሆነ አብራርተዋል። የሽግግር መንግስት መስረታ የሚባለውን እኛ እንደማንቀበል በግልጽ አስቀመጠን። የሽግግር መንግስት አሁን ባለው የኢትዮጵያ የፖለቲካ ድባብ ባለው ከፍተኛ የሆነ ልዩነት የፖለቲካ ፓርቲዎቹ አቋም አብሮ ሊሰራ የሚችልበት ሁኔታ ሊፈጠር እንደማይችል እንደውም አገሪቱን ወደ ባስራ ችግር ሊያስገባ የሚችል ሙከራ ነው በሚል ውድቅ አድርገናል። እሱ ላይ አካባቢ ስለሆነ አብዛኞቹ ድርጅቶች በጠንከር ባለመልኩ የመጡበት በዚህ ወቅት እኛ ባችንን የመጠበቅ ከፍተኛ አደራ አለብን። ከፓርቲና ከግለሰብ ስልጣን ያለፈ ጉዳይ ነው በሚል የሽግግር መንግስት የሚለው ሳይሆን የሽግግር ጊዜ ነው የሚያስፈልገው ነው። ይህን የሽግግር ጊዜ ደግሞ አሁን ያለው መንግስት መምራት አለበት ነው። አዲስ የመንግስት ምስራት ሂደት ውስጥ ብንገባ የሞራልም፣ የህግም የፖለቲካ አጠቃላይ ሁኔታም ለማይፈቅድ ያለው መንግስት የሽግግር ጊዜው መምራት አለበት ነው። ሌላው አሁን ባለው የፖለቲካ ሁኔታ ሀገሪቱንም ለማፍረስ የእኛንም ህዝብ በጠላትነት ፈርጆ ይንቀሳቀሱ የነበሩ ቋሚ ጠላት ድርጅቶች እና ቡድኖች ስላሉ አሁን ያለውን ችግር መሰረት አድርገው በኢትዮጵያ ህዝብ ላይ በአጠቃላይ በተለይ በአማራ ህዝብ ላይ የጸጥታና የሰላም ችግር ለመፍጠር እንቅስቃሴ ሊያደርጉ የሚችሉ መሆኑን ስለምንገነዘብ መንግስት እንደው በመደበኛነት ህግ የማስከበር ግዴታ እንዳለበት እናውቃለን። ነገር ግን ልዩ ሁኔታ ስለተከሰተ ልዩ ዝግጅት አድርጎ ህዝቡን ሰላምና ጸጥታ እንዳስከብር ነው። በዚህ የሽግግር ጊዜ ውስጥ ግን ገዢው ፓርቲ ያልተመለሱ የአማራ ህዝብ ጥያቄዎችን የሚመልስ ኮሚቴ ማቋቋም እንዳለበትም አቶ ኢየሱፍ ተናግረዋል። በመሀል መንግስት ይሄ አጋጣሚ ከተገኘ ሀገሪቱንም እየመራ ብሔራዊ የውይይት ኮሚሽን እንድፈጠርም ጥያቄ አቅርበናል። በዚህ መልኩ ነው መሄድ ያለብን ነው ህገ መንግስቱን ትሻሻል ለአስራ ዘጠኝ ዘጠና ዘጠኙ የህዝብና ቤት ቆጠራ ውድቅ መደረግ አለበት። ህዝባችንን ቁጥር ሆን ተብሎ የቀነሰ ህዝባችንም የማካካሻ ፍትህን እንደሚፈልግም እንደዚሁ አስቀምጠናል። ስለዚህ መዋቅራዊ እና ሁሉን አካታች ሽግግር ሂደት እንደሆነው ሂደትን የምንፈልገው የልሂቃን ድርድር ነው የሚያስፈልገው ነው። የፖለቲካ ፓርቲዎች፣ የሲቪክ ማህበራት እና ሌሎች ባለድርሻ አካላትን ያካተተ በህዝብ ተወካዮች ተጠሪ የሆነ ኮሚሽን ይቋቋም ነው። ይህን ሁሉ ፕሮሰስ ግን አሁን ስልጣን ላይ ያለው መንግስት ኃላፊነት ወስዶ እንዲሰራ ነው። በክልል ደረጃ ምርጫ ማካሄድም የሀገሪቱን ህገ መንግስት አለማክበር ነው ብለዋል አቶ ዩሱፍ። ምርጫ ማካሄድ አይቻልም አይቻልም ነው። የትግራይ ክልል ገዥ ፓርቲ ዋቤምትህነግ የሚባለው ምርጫ አካሄዳ ያለበት ነበር። እሱም ተገቢ አይደለም። በክልል ደረጃ ሀገራዊ ምርጫ ቦርድ የሚመራው ነው እንጂ እንደዚህ አይነት አሰራር የለም። በአንድ በኩል ህገ መንግስት እናከብራለን ይላሉ፣ በሌላ በኩል ህገ መንግስቱን የሚጥስ ስራ ውስጥ ለመግባት ሙከራ ያደርጋሉ። የአማራ ዲሞክራሲ ኃይል ንቅናቄ ያዲህ ሊቀመንበር አቶ ተስፋውን አለምነው በበኩላቸው የሽግግር መንግስት እንዲቋቋም የሚወተውቱ ሀይሎች ሀገሪቱን ወደ ባሰ ችግር ውስጥ ለመክተት ያሰቡ ናቸው ብለዋል። አንደኛ የኢትዮጵያ የፖለቲካ ሀይሎች የሀይል አሰላለፍ ስናየው ይሄ ጸረ አማራና ጸረ ኢትዮጵያ ሀይሎች በእኛ እምነት ማለት ነው በእኛ ንቅናቄ ውስጥ የሽግግር መንግስት ይፈጥራል ወይም ከባለፈው ስርአት ያለፈ ችኮ ነው የሚያስቀጥል ነው ሚሉት አማራን ብሎም የኢትዮጵያ ህዝብ ወደ ዴሞክራሲ ስርአት የሚያደርገውን ሽግግር ይህ ሽግግር መንግስት ለችግር ውስጥ ይከተናል የሚል እምነት አለ። ሀሳቡ እንደ ሀሳብ እናከብራለን፣ ግን አሁን ባለው ሁኔታ የሽግግር መንግስት አዋጭ ነው ብለን አናምንም። በኢትዮጵያ በቀላሉ እኳ ብንወስድ ወደ መቶ ምናምን ፓርቲ አለ። ስለዚህ እነኚህ ሀሳባቸው መጥቶ አንዱ ቁጭ ብለው ጫፍና ጫፍ ያለ ሀሳብ ታርቆ ወደ መንግስት መስረታ የሚያደርስ እንቅስቃሴ የለም። ይህ በሌለበት ሁኔታ ደግሞ የኢትዮጵያን ብሔራዊ ጥቅም ልናስጠብቅ አንችልም። ስለዚህ ከነ ችግሩም ቢሆን ከነ ችግሩም ቢሆን መንግስት አልባ መሆን አንፈልግም። ከነ ችግሩም ቢሆን አሁን ያለው መንግስት ጥያቄው ምንፈልጋቸው የህገ መንግስት መሻሻል እንዳለ ሆኖ ያለውን ነገር ታገዘን ምርጫ ሁሉን ነገር ይፈቷል የሚል እምነት አለን። ለምሳሌ ሁሉም ብሔር ብሔረሰቦችን ያቀፈ የምሁራን የሚያካተተ የህገ መንግስት ማሻሻያ ረቂቅ የሚያዘጋጅ ቡድን እንዲዘጋጅ ሀሳብ አቅርበናል። የሽግግር መንግስት ይቋቋም የሚለው ሀሳብ የአማራን ህዝብ በጠላትነት ፈርጀው የሚንቀሳቀሱ ኃይሎች ሴራ ነው ባይናቸው። ሁለቱ ተፎካካሪ ፓርቲዎቹ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር